ቁጥጥርና ሚዛን የተከታዩ ዝግጅት ርዕስ ይሆናል። ቁጥጥርና ሚዛን ቼክ ኤንድ ባላንስ ዩናይትድ ስቴትስን በመሰሉ ዲሞክራሲዎች ሶስቱ የመንግስት ዋልታዎች ምንነትና ሚና የምሽቱ ልዩ የትንታኔ ትኩረት ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ እና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር ትንታኔ ይሰጡናል። አሉላ ከበደ ነው ያወያያቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ብሩክ በወቅታዊ ጉዳዮች ይልቁንም ደግሞ በዩናይት ስቴትስ የፖለቲካና የምርጫ ርዕሰ ጉዳዮች ቤተኛችን ሆነዋል። ለሙያዊ ትንታኔዎች መስፋት መላልሰን እያገኘነት ነው። ከዛሬውም አመሰግናለሁ። ጠናይስልኛ አታሉላ እንዴት ዋልክልኝ? እንደምናችሁ ለአድማጮችም ለሁላችሁ። ይህ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በዩናይት ስቴትስ የመንግስት አስተዳደር ውስጥ ሶስቱ የመንግስት ቅርንጫፎችን ምንነት እና ሚና እስኪ ከዚህ አደረጃጀት ምንነት ብንጀምር መሰረታዊ ሀሳቦችን ብናነሳ ምንድን ነው ይህ የስልጣን ክፍፍል የሚባለው ሶስት የመንግስት ቅርንጫፎች ያሉት መዋቅር? አመሰግናለሁ አቶ አሉላ። ይሄ የስልጣን ክፍፍል በእንግሊዝኛ ሴፐሬሽን ኦፍ ፓወርስ የምንለው ያለው ስልጣን ሁሉ በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰብም ሆነ ፓርቲም ሊሆን ይችላል ለመቆጣጠር ሚዛናዊ በሆኑ ሁኔታ ሶስቱን የመንግስት አካላት እንዳልከው ሶስቱን አካላትን በተመለከተ ለነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው። አቶ አሉላ ትንሽ ወደኋላ ብሄድ ይሄ ሀሳብ እንግዲህ የመጣው ምንድን ነው? ከሰዎች ጠባይ ከግለሰብ ጠባይ፣ አስተዳደር አሰራር ይህንን ኮንሴፕት ወይም ቴሪ ዴቨሎፕ መጀመሪያ ያደረገው የፈረንሳዊ ታዋቂው ፖለቲካል ፊሎዞፈር እና ሎየርም ነበር፣ ፖለቲካል ሳይንቲስትም ነበር። ሻርል ሞንቴስኬ ይባላል። እሱ ነው ቴሪ ኦፍ ሴፐሬሽን ኦፍ ፓወርስ ብሎ ይህን ሀሳብ ዴቨሎፕ ያደረገው። የመጀመሪያው ሀሳብ ጥንሳሽ እሱ ነው አው እሱ ነው እሱ እንግዲህ ይህን ሲፈነጥቅ ጃክ ሩሶን በሌላ ፊሎዞፎሮች ላይ ተመስርቶ ነው ፖለቲክ ሳይንቲስቶ ተመስርቶ ነው ይህን ሀሳብ ዴቨሎፕ ያደረገው ምንድን ምንድነው እንግዲህ የሚያጠነጥረው ስልጣን ያጓጓል ስልጣን በተራ ቋንቋ ይጣፍጣል ስልጣንና የግለሰብ ጠባይ አለ ስልጣን ላይ ግለሰቦች ሲቀመጡ ወይም የተመረጠ አካል ሲቀመጥ እንዴት አድርገን እንጋብዘዋለን ስልጣን ሲሰጡት በምን አይነት ሁኔታ መስጠት አለብን በሚል ከሰው ልጅ ጠባይ ጋር በማገናዘብ ያደገ ሀሳብ ነው እንግዲህ ምንድን ነው በታሪክ ስንመለስ ቀደም ባሉት ጊዜ በአፍሪካም ሆነ በተለይ በአውሮፓ ንጉሰ ነገስት ስልጣን በያዙ ጊዜ፣ ያ ንጉስ ህግም አውጪ ነው፣ ህግም ማስፈጻሚ ነው፣ ህግም ተንታኝና ህግም ማስጠባቂ ነው። ሁሉንም አንድ ግለሰብ ሁሉን እሱ ይሰራል፣ ያው ንጉስ አይከሰስ እንደሚባለው። ስለዚህ ይሄ ስልጣን ይዞ አንድ ሀገር ሲመራ ህዝብ በምን ሁኔታ ስራሱ ሊከላከል ይችላል? ያ ሰው አገልጋይ መሆኑ ቀርቶ ፈላጭ ቆራጭ ወደ መሆን ያቀናል። አዎ ህዝቡ ዜጋ ሳይሆን ሳብጀክት ይሆናል። ሳብጀክት ማለት እንደ ምስለን ይሆናል። ህዝቡ ህዝቡ መብት የለውም፣ ንጉሱ ነው መብት ያለው ሁሉ ነገር በሱ እጅ ይሁንና ሲሻው ይሾማል፣ ሲሻው ይሽራል፣ ህዝቡ ላይ ግብር ይጭላል፣ የፈለገውን ያደርጋል። ይህን በማድረግ አውሮፓ ሀገሮች ብዙ ብዙ ስለተቸገሩ እዛን ይህንን ኦብዘርቭ በማድረግና ከዚህ ተሞክሮ ወስዶ ተገቢም ስላልሆነ ህዝብ በህዝብነቱ መከበር አለበት፣ ህዝብ ስልጣን መያዝ አለበት በሚል የታለመ ሀሳብ ሆኖ በጎ ነገሩ ምንድን ነው? አውሮፓም የተለያዩ ሪቮሉሽኖች አብዮቶች እየተጠናከሩ በመጡ ቁጥር የመንግስታዊ ይሄ ያልተገደበ ስልጣን እየተገደበ ሲመጣ በዚሁ ሞደርን ህገ መንግስት ላይ እየሰፈረ የመጣው የዣን ዣክ የሞንተስከ ሀሳብ ነው። ዶክተር ብሩክ የታሪክ መሰረቱንም መለስ ብለው መልከት አድርገዋል። አነሳሱን ጨምረው እንግዲህ እነኚህ ሶስት መንግስት አስተዳደር ቅርንጫፎች በራሳቸው የራሳቸው ኃላፊነት ወጥ የሆነ የተመረጡበት ምክንያት እንዳለ ሆኖ አንዱ ሌላውን እንዲቆጣጠራ በአንድ ቦታ ብቻ ስልጣን እንዳይከማች የማድረጉ ሚዛን እንደ ዩናይትድ ስቴትስ ባሉ ዲሞክራሲዎች ውስጥ አሁን ለተመለከት ነው። በተግባር ላይ ሲውል ምን ገጽታ አለው? ፕሬዚዳንቱ ያላቸው ስልጣን ሀያልነት እንዳለ ሆኖ ገደብ አላቸው። እሳቸው ብቻ ያሉት አይሆንም። የሕግ አውጪዎቹ ቀደም ብሎ የገለጿቸው ምክር ቤት ውስጥ ተመርጠው የሚመጡት ፕሬዚዳንቱን የሚቆጣጠሩበት መንገድ አለ። እነሱም ግን ከቁጥጥር ስር ናቸው። እንዲሁም የሕግ ተርጓሚው የሚባለው የፍትህ አካል እስኪ ፈታ ያደርጉልን ይሄ ምንነት። ጥሩ አመሰግናለሁ። እንግዲህ ስልጣን ያለው በሕዝቡ ዘንድ ነው። ይሄ የመጀመሪያ መነሻ ሃሳባችን ነው። ህዝብ ነው ስልጣን ያለው። የሚሰጠው ለመረጣቸው ወገኖች የሚሰጠው ራሱ ህዝብ። አዎ ህዝብ። እንግዲህ ምንድን ነው የሚያደርገው በዴሌጌሽን በአመኔታ በምርጫ ሂደት ማለት በየአራት አመቱ በየአምስት አመቱ በየሀገሩ ሀገሩ በየሀገሩ ህግ ይለያያል። በዛ መሰረት ምርጫ ይደረግና ህዝብ ይሄን አደራውን ለተመረጠው አካል ወይም ፓርቲ ወይም ፓርቲዎች ያስረክባል ማለት ነው ለተወሰነ ጊዜ እነዚህ ተወካዮች ደግሞ አሁን ያነሳናቸውን የመንግስት አካላትን ስልጣን ይዛሉ። የአሜሪካም ስላለን ወደዛ እንምጣ፣ ለምሳሌነት እንውሰድ። አሁን ለምሳሌ አሜሪካ ምንግን የአሜሪካ አባቶች ፋዘርስ ቶማስ ጄፈርሰንና ሌሎቹም ይህን ህገ መንግስቱን ሲቀርጹ በደንብ ስልጣኑን ግልጽ አድርጎ አስቀምጠው ነው። ለምሳሌ በአንቀጽ አንድ ለህገ ሌጅስሌቸር ወይ ለፓርላማ ለኮንግሬሱ ያለው መብት በአንቀጽ አንድ ተቀምጠዋል። በአንቀጽ ሁለት ደግሞ ለፕሬዚደንቱ ቫይስ ፕሬዚደንቱና ለካቢኔ አባላት ማለት የሚኒስትር መስሪያ ቤቶች፣ በአንቀጽ ሶስት ደግሞ ለጁዲሽሪው ለህግ ተንታኙ ለህግ አስጠባቂው እንደዚህ ተቀምጠዋል። አንዱ አንዱን ቼክ እንዴት ያደርጋል ስንል ለምሳሌ አቶ አሉላ ኮንግሬስን ብንወስድ ፕሬዚደንቱ ለአራት ዓመት የሚመረጠው ሁለት ተርም ብቻ ነው። ከዛ በላይ እንዳሄድ ተገድበዋል። ማክሲመም አስር አመት ነው የሚሄደው። ኮንግረስን ስንወስድ ደግሞ በየሁለት አመቱ ሀውስ ኦፍ ሬፕሬዘንታቲቭስ አራት መቶ ሰላሳ አምስት ወንበር አለው ይመረጣሉ ነገር ግን ሴኔትን ብንወስድ አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ ነው በየሁለት ዓመቱ ምርጫ የሚጠርገው፣ ሰላሳ ሶስት ሰላሳ ሶስት ሰላሳ አራት ወንበር ነው የሚሄድም፣ ከመቶ አባላቱ ነው። አሁን እየገለጹልን ያሉት እግረ መንገዱን አድማጮችን ሊረዱ መቶ አባላት አሉ በሴኔቱ። አዎ፣ ይህን የሚያደርጉት ምንድን ነው አንድን ነገር አቮይድ ለማድረግ ነው። ስልጣን እንዳይከማች ነው። ያና ነው ጥንቃቄ ሴኔት ውስጥ እንኳን ራሱ አዘ ኮሄሲቭ ግሩፕ ሆነው ሀገራቸውን ዶሚኔት እንዳያደርጉ በየሁለት ዓመቱ ይለዋዩዋቸዋል። መጪ ይመጣል፣ ወጪ ይኖራል። መሀል ላይ ደግሞ ያለው አራት አመት ሁለት አመት ቀረን እያለ ሰክቶ ይሰራል። ህዝቡን አክብሮ፣ ህዝቡን ተማጽሞ፣ እምረጡን ብሎ ደግሞ ይሄዳል ማለት ነው። እና ቀን በአንዱ አንዱን ቼክ ሲያደርግ ለምሳሌ ህግ የሚያወጣው ኮንግረሱ ነው። ግን ፕሬዚደንቱ ደግሞ የህግ ሀሳቦችን ማቅረብ ይችላል። ኮንግረሱ ህግን አቅርቦ ደግሞ ፕሬዚደንቱ ይሄ ለህዝባችን አይበጅ የሚል ከሆነ ቬቶ ፓወር የማድረግ መብት አለው፣ ድምፅ በድምፅ የመሻር ስልጣን ተሰጥቶታል ተሰጥቶታል። እንደዛ ካደረገ ደግሞ እንደገና ጉዳዩ ወደ ፓርላማ ሄዶ ፓርላማው ደግሞ በጣም አብሶሉት ማጆሪቲ በሆነ ሁኔታ ማሳለፍ መብት አለው። እንደገና ቀረጽና ግብርን ብንወስድ ደግሞ ግብርና ቀረጽን መጣል መብት ያለው ማን ነው? ኮንግሬስ ነው፣ የአሜሪካ ኮንግሬስ ነው እንጂ ፕሬዚደንቱ አይደለም። ፕሬዚደንቱ ሀሳብ መስጠት ይችላል። ገንዘብንም በተመለከተ ኮንግሬስ ነው የሚያደርገው። ጦርነትን በተመለከተ ለምሳሌ ሀገሪቷ ጦርነትና ችግር ውስጥ ብትወድቅ ፋታ ማይሰ ስለሆነ ፕሬዚደንቱ ኮማንደር ኢን ቺፍም ስለሆነ ጦርነቱን ይመራል፣ ያስመራል፣ ያካሂዳል ግን በተወሰነ ሳምንታት ውስጥ አዲስ የወጣ ህግ ነው፣ በቅርብ ጊዜ ወደ ኮንግረስ አቅርቦ ኮንግረስ ነው በዚህ ጦርነት ውስጥ እንቀጥል አንቀጥል የሚለውን የሚወስድ ነው። ስለዚህ ራሱ ምንድን ነው ቼክ ና ባላንስ ያደርገዋል ማለት ነው። ሚዛን እንዲጠብቅ እና ቁጥጥር እንዲኖር ይደረጋል። አዎ ጁዲሻሪውን ደግሞ አላነሳውም እስካሁን። ለምሳሌነቱ ሶስተኛውን ኦርጋን ስንወስድ ሱፕሪም ኮርት አለ። ዘጠኝ አባላት ናቸው እንደምናውቀው። ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት አመሰግናለሁ። ጠቅላይ ፍርድ ቤትን በተመለከተ ህግ አውጪው እንዳልነው ኮንግረስ ነው ብለናል። እያንዳንዱ እንቅስቃሴ የሌጅስሌቸርና ኤግዜክቲቭን ጁዲሻሪ ደግሞ በማይክሮስኮፕ ልበል አስቀምጦ ይመረምራል። ህጋቸው ህግ ኮንግረስ ያወጣውት ህግ ምንድን ነው የሚመረምረው ከየአሜሪካ ዜጎች መብት ጋር የማይጻረር መሆኑን ከህገ መንግስቱ ጋር የማይጻረር መሆኑን ቼክ አድርገው የሚጻረር ሆኖ ካገኘው የመበየንና ያን ነገር የመፋጥ ቮይድ የማድረግ መብት አላቸው። ይሄ ራሱ አንድ ምሳሌ ነው። ቼክ እና ባላንስ አደረገ። ሁለቱንም ማለት ዶክተር ብሩክ ሰፋ ወዳለው ውይይት የሚወስደን አንድ ነጥብ ላንሳ። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበት ሁኔታ የሚያመቻቸውን ያህል የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች ያሉ አንዳንድ ጊዜ አንዱ ጠቅልሎ ሁሉም ስልጣን ሶስቱንም አሸንፎ በሚቀርብበት ጊዜ የሚያሳድረው እንዳሁኑ ያለው የሚያሳድረው ተጽዕኖስ ምን ይመስል ይሆን? ቀደም ብለን በጥያቄ ያንጠለጠል ያንጠለጠልነው ጨምረን በሚቀጥለው ፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ ሉላ። መልካም ቀን፣ መልካም ምሽት ይሁንላችሁ።